the voice of a የኬንያው ምርጫ ማሻሻያ የተዘጋጀው አወዛጋቢ ህግ ለመወሰኛው ምክር ቤት ቀርቧል። የማሻሻያው ህግ የኤሌክትሮኒክስ ድምፅ መቁጠሪያ መሳሪያው ባይሰራ ምርጫ ኮሚሽኑ ቆጠራውን በሰው ኃይል እንዲያካሄድ እድል የሚሰጥ ነው። ተቃዋሚዎች ግን ይህን አልወደዱትም። ለማጭበርበር መንገድ ይከፍታል በማለት ከቀጣዩ ዓመት የኬንያ ምርጫ አስቀድሞ ሀገሪቱ ውስጥ ያለው ፖለቲካዊ ውጥረት አይሏል። የምክር ቤት አባላቱ ግን ህዝቡ ሰከን እንዲል እየመከሩ ናቸው። ሞሐመድ ዩሱፍ ከናይሮቢ ዘገባ ልኳል። አዲሱ አበበ ያቀርባል። የመወሰኛው ምክር ቤት ትናንት በረቂቅ ህጉ ላይ ድምፅ አላሰጠም። ይልቁንም አፈጉባኤው ኤክዌ ቱሮ ለኮሚቴ ነው የመሩት። ስታንዲንግ ኮሚቴውን ኦን ሊጋል አፌርስ ኤንድ ሂዩማን ራይትስ የህግ አገልግሎት ቋሚ ኮሚቴውና የሰብአዊ መብቶች በአስቸኳይ ተንቀሳቅሰው ሪፖርታቸውን የመወሰኛው ምክር ቤት ለልዩ ስብሰባ በሚገናኝበት ለፊታችን ረቡዕ ማቅረብ ይኖርባቸዋል። ባለፈው ሳምንት በምክር ቤት አባላቱ መካከል ከነበረው ትርምስና የእርስ በርስ መጎሻሸ ማኳያ የትናንት ረቡዕ ስብሰባ እርጋታና ሰላም የሰፈነበት እንደነበር ተገልጧል። በረቂቅ ህግ የቀረበው ማሻሻያና ተቃዋሚዎች ለማጭበርበር በር ይከፍታል ብለው ያልተቀበሉት ረቂቅ ለድምፅ ቆጠራው የኤሌክትሮኒክ ድምፅ መቁጠሪያው ካልሰራ የሰው ኃይል ለመጠቀም የሚያስችል እንደነበር ይታወቃል። የተቃዋሚ የመወሰኛው ምክር ቤት አባል አሞዝ ዋኮ ጉዳዩ ወደ ኮሚቴ መመራቱን ወደውታል። ፊድ ካዲኖ ፕሪንስፖ ዋ ኮንስቲቱሽን ገና ለገና የጊዜ ገደቡን እንጠብቃለን ብለን በሩጫ በምናደርገው ውሳኔ ሕገ መንግሥታችን ላይ ያለው የኬንያ ሕዝብ ዋና መመሪያም የሆነውና የሉዓላዊነታችን ማስጠበቂያ መርህ እንዳይናጋ ስጋት አለኝ። በውይይት በሰከነ የሐሳብ ልውውጥ አምናለሁ። ስለዚህ ኮሚቴው ጊዜ ወስዶ እንዲወያይበት መደረጉ አስደስቶኛል። የምርጫ ህጉ ከተቀየረ ተቃዋሚዎች ሰላማዊ ሰልፍ ማድረጋቸውን እንደሚቀጥሉና ለመጪው ዓመት በታቀደው አገር አቀፍ ምርጫም እንደማይካፈሉ አስጠንቅቀዋል። ይህ አሁን ኬንያ ውስጥ ያለው የፖለቲካ አለመረጋጋትንና በዚህም ምክንያት የተፈጠረው ውጥረት እንደ አውሮፓ አቆጣጠር በ2007ና 8 የነበረውን 1300 ሰዎች ሞተው ሌሎች ከ300ሺህ በላይ ከቤት ንብረታቸው የተፈናቀሉበትን የድኅረ ምርጫ ዓመፅ እንዳይቀሰቅስ ተሰግቷል። በመወሰኛው ምክር ቤት የብዙሃኑ መሪ ኪሱሬል ኪንዲኬ ኮሚቴው ለጉዳዩ ከፍተኛ ትኩረት እንዲሰጠው ይመክራሉ። አንዳንድ ግልጽ መሆን ያለባቸው ጉዳዮች እንዳሉ መታወቅ አለበት ይላሉ አባሏ ምክንያቱም በሁለቱ ወገኖች መካከል ጊዜ ተወስዶበት ከፍተኛ የሆነ መስዋዕትነትም ተከፍሎበታልና፣ ያ ካልሆነ ጉዳዩ በመላ አገሪቱ ተሰራይቶ የሕዝቡን አንድነት የሚከፋፍል ሊሆን ይችላል ነው ያሉት የምክር ቤት የብዙሃኑ መሪ። የሕግ መምሪያ ምክር ቤቱ አባላት እንደገለጡት ሕጉ እንዲለወጥ ጥያቄው የቀረበው በነፃው የምርጫና የድንበር ኮሚሽኑ ነው። የፖለቲካ ተንታኙ ማርቲን አንዲቴ አገሪቱ ውስጥ ለተፈጠረው ፖለቲካዊ ቀውስ ያስመራጭ አካሉን ይወቅሳሉ። የፖለቲካ ፈቃደኝነቱ የለም። ነጻው የምርጫና የድንበር ኮሚሽን ገና ችግሩ ሲቀርብለት ለሁለቱም ወገኖች ጎበዝ ችግር ገጥሞናል ማለት ነበረበት። ያኔ ሁሉም የየበኩሉ መፍትሄ ያቀርባል። ጉዳዩ ለገዢው ፓርቲም ሆነ ለተቃዋሚው የለውጥና የዲሞክራሲ ጥምረት ሲቀርብ ወደ አንድ የመስማሚያ ሐሳብ ይደረሳል። ከዚያ የማሻሻያውን ረቂቅ ሕግ ለምክር ቤቱ ማቅረብ ይቻላል ማለት ነው። በአንድ ወገን ብቻ የሚቀርብ ሐሳብ ሁልጊዜም ቢሆን ጥርጥርንና አለመተማመንን ይፈጥራል፣ ኋላም መንገዱን ለዐመፅና ለሁከት ይከፍታል ሲሉ ተንታኙ ማርቲን አንዴቲ ያሰምሩበታል። ተቃዋሚዎች ከመጪው ረቡዕ የሚጀምር የሰላማዊ ሰልፍ ጥሪ ያቀረቡ ሲሆን የመወሰኛው ምክር ቤት የጀመረው የአሁኑ አካሄድ ይህን እቅዳቸውን ያስለውጣቸው እንደው ግን ወደፊት የሚታይ ይሆናል።